the voice of america ye <laughs> ye yeah, yeah, america drum radio tabiano <laughs> በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ሰኔ 29 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችው ጤና ስጥልን። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን። ምርጫው ዲሞክራሲያዊ አልነበረም፣ ሰብአዊ መብቶች እየተረገጡ ነው የሚሉ ተቃዋሚዎች የፕሬዝዳንት ኦባማን የኢትዮጵያ ጉብኝት ተቃወሙ፣ እንዲያነጋግሯቸውም ጠየቁ። ይሄ በተፈጸመበት ሁኔታ ኢትዮጵያን ለመጎብኘት ያደረጉት እቅድ ፍጹም የተሳሳተ መሆኑን መግለጽ እንፈልጋለን። የኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ መልስ አላቸው። የተለያዩ ወገኖች ስለ ጉብኝቱ እየሰጡ ያሉትን አስተያየት በተመለከተ ያ የእነሱ ጉዳይ ነው፣ ለእነሱ ውሳኔ ነው። መጥተው ያለበት አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ዕለቱ ወይም ከምሽቱ አቢይ ዘገባዎች በምሽቱ አቢይ ዘገባ የምንመለከታቸው ነው። ከዋና ዋና ዜናዎቹ ደግሞ የተባበሩት መንግስታት ድርጅት በኢትዮጵያ ታስረው የሚገኙትን የብሪታንያ ዜግነት ያላቸውን የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ በፍጥነት እንዲለቀቁ ጠየቀ። ምዕራብ ኢኳቶሪያል በተባለው የደቡብ ሱዳን ክፍለ ግዛት ማሪዲ ወረዳ በንግድ ስራ ላይ የተሰማሩ ሶስት ኤርትራውያን መገደላቸውን የአገሪቱ ባለስልጣናት አስተዋወቁ። የሚሉት ደግሞ ከርሰሪዎች ውስጥ ናቸው። ሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የተባበሩት መንግስታት ድርጅት በኢትዮጵያ ታስረው የሚገኙት የብሪታንያ ዜግነት ያላቸው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ በፍጥነት እንዲለቀቁ ጠየቀ። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ባለሙያዎች የኢትዮጵያ መንግስት የሞት ፍርደኛ የሆኑትን አቶ አንዳርጋቸውን በፍጥነት ፈትቶና ካሳ ሰጥቶም ወደ አገራቸው ለንደን ይላክ ሲሉ መክረዋል። ሄኖክ ሰማ ጊዜር ከተለያዩ ምንጮች ያሰባሰበው ቀጥሎ ይቀርባል። የብሪታንያ መንግሥት በግንቦት ሰባቱ አመራር አባላት አቶ አንዳርጋቸው ጽጌ ስርዓት ዙሪያ የሚወስዳቸው የፖሊሲ እርምጃዎች ደካማ እንደሆኑ በግልጽ ያሳያል ይላሉ የአቶ አንዳርጋቸውን መፈታት የሚጠይቁ ቡድኖች። የጋርዲያን ጋዜጣ ባወጣው ጽሑፍ የመንግስታቱ ድርጅት ያወጣው ሪፖርት ከብሪታንያ የተለሳለሰ ዲፕሎማሲ ጋር ሲነጻጸር ጠንከር ያለ እርምጃ እንደሆነ ያመለከተ ነው ብሏል። የብሪታንያ የውጭ ጉዳይ መስሪያ ቤት ለመጀመሪያ ጊዜ ለህዝብ ይፋ ያደረጋቸው የኢሜይል ግንኙነቶች እንደሚጠቁሙት አቶ አንዳርጋቸው ከአንድ ዓመት በፊት በየመን በኩል ከሚያልፈው የአውሮፕላን በረራቸው ጥቅስ ታፍነው ወደ ኢትዮጵያ ተወስደው በአዲስ አበባ ባልታወቀ ስፍራ በቁጥጥር ስር እንደሚገኙ ተገልጿል። የብሪታንያ መንግሥት ባለሥልጣናት የ60 ዓመት ዕድሜ ያላቸው አቶ አንዳርጋቸው ወደ ኢትዮጵያ ከገቡ በስቃይ ይዞታ ሊሆኑ ይችላል የሚለውን እውነታን የተመረኮዘ ጥርጣሬ እንዳላቸው በወቅቱ ገልጸው ነበር። ነጻ ፍትህ ላያገኙ ይችላሉ የሚል ስጋትም በመረጃዎቹ ተንጸባርቋል። በተባበሩት መንግስታት ድርጅት የስደተኞች መርጃ ድርጅት ዩኤንኤችሲአር በዘፈቀደ እስራት ዙሪያ መረጃ እንዲያሰባስብ የተቀመጠው የባለሙያዎች ቡድን አስቀድሞ በብሪታንያ መንግሥት ባለሥልጣናት የተስተጋባው ፍራቻ እውን ሆኗል ይላል። በባለ ስምንት ገጹ ሪፖርት በአቶ አንዳርጋቸው ጽጌ ላይ አካላዊ ጥቃትና የሰቆቃያ ስለመኖሩ መላምት የታመኑ መረጃዎች ተገኝተዋል ይላል ሪፖርቱ። ይዞታውን ሲዘረዝር ኢሰብአዊና የጭካኔ ተግባር እንዳለበትም ጨምረዋል ሲል ጋርዲያን ጋዜጣ ዘግቧል። አቶ አንዳርጋቸው ጽጌ በኢትዮጵያ መንግሥት ከአምስት ዓመት በፊት የሽብር ድርጅት ተብሎ በፓርላማ የተፈረጀውና ፓርቲው ራሱ ለኢትዮጵያ ዴሞክራሲ ይታገላለሁኝ ለዲሞክራሲ ግንባታ ሁሉንም አማራጭ ወታደራዊ ስልትን ጨምሮ እታገላለሁ የሚለው የግንቦት ሰባት ተቃዋሚ ፓርቲ አመራር አባል ናቸው። ደቡብ ሱዳን ውስጥ ዌስት ኢኳቶሪያል ወይም ምዕራብ ኢኳቶሪያል በሚባለው ክፍለ ግዛት ማሪዲ ወረዳ በንግድ ሥራ ላይ የተሰማሩ ሦስት ኤርትራውያን መገደላቸውን የሀገሪቱ ባለሥልጣናት አስታወቁ። ገዳዮቹን አድነው ለመያዝ ፍለጋ ላይ መሆናቸውንም ባለሥልጣናቱ ጨምረው ገልጠዋል። ቻርልተን ዶኪ ከጁባ ዘግቧል። አዳነች ፍሳሐ ታቀርበዋለች። የማሪዲ ወረዳ ኮሚሽነር ዊልሰን ቶማስ ያንጋ ነጋዴዎቹ የተገደሉት ትናንት ማታ በሁለት ሰዓት ተኩል ገደማ እንደሆነ ገልጸዋል። በመሀል ከተማ የተኩስ ድምፅ ተሰማ። የጥበቃ ፖሊሶች በቦታው እንደደረሱ ስልክ ደውሎ ሶስት ኤርትራውያን ነጋዴዎች እንደተገደሉ ነገሩኝ። አስከሬናቸው ዛሬ አስከሬን ወደሚቀመጥበት ቦታ ተወስዷል። አስከሬኖቹ ጁባ ከደረሱ በኋላ ወደ ኤርትራ ይላካሉ። ኤርትራውያኑ ኢላማ የተደረጉበትን ምክንያት ባለስልጣኖቹ እንደማያውቁ ኮሚሽነር ያንጋ ተናግረዋል። ሰዎቹ የተገደሉበትን ምክንያት አናውቅም። ገዳዮችን ለመያዝ አበክረን እየጣል ነው። የኤርትራውያኑ ግድያ የተፈጸመው በአርብቶ አደሮችና በአርሶ አደሮች መካከል ከባድ ግጭት በተነሳበት ወቅት ነው። ባለፈው ወር በአርብቶ አደሮች የሚጠረጠሩ ሰዎች በርካታ ሰዎችን ገድለው ንብረቶችን አጠፉ። በግጭቱ ምክንያት በብዙ ሺህ የሚቆጠሩ ሰዎች ወደ ጫካ ወይም ወደ አጎራባች ወረዳዎች ለመሸሽ ተገደዋል። የተባበሩት መንግስታት ድርጅት እንደሚለው ከአራት ሺህ በላይ የሚሆኑ ሰዎች በማሪዲ አካባቢ በተነሳው ግጭት ምክንያት ከመኖሪያቸው ተፈናቅለዋል። በያምብዮ ዛፎች ስር እየኖሩ ነው ምግብን የመሳሰሉት የአስቸኳይ ጊዜ ረድኤት እያቀረበ እንደሆነም ድርጅቱ ገልጿል። ከቅርብ ቀናት ወዲህ የጸጥታ ሁኔታ ተሻሽሎ ሱቆች እንደተከፈቱና አንዳንድ ገበያዎችም ስራ እንደጀመሩ ኮሚሽነር ያንጋ ገልጸው ትላንት የሶስት የውጭ ሀገር ተወላጅ ነጋዴዎች መገደል በነዋሪዎች ዘንድ ፍርሃት አሳድሯል ሲሉ አስገንዝበዋል። ትናንት በተፈጸመው ግድያ ምክንያት ሰዎች ወደ ጫካ ተመልሷል። ስለሆነም ወደ የቤታቸው እንዲመለሱ ጥሪ ያደርጋለሁ። የረዴት ድርጅቶች ሊመዘግቧቸው እየመጡ ነው። ንብረት የጠፋባቸው ሰዎች ካሳ ይሰጣቸዋል። ሰዎቹ የኮሚሽነሩን ጥሪ ተቀብለው የመለሱ እንደሆነ ከጊዜ ጋር የሚታይ ነገር ነው። ግሪክ ዛሬም ከዓለም አቀፍ አበዳሪዎቿ ጋር በያዘችው ድርድር ከአንዳች አዲስ ስምምነት ላይ ለመድረስ አልተቃረበችም። ጠቅላይ ሚኒስትር አሌክሲስ ሲፓሪስ ነገ ማክሰኞ ለአውሮፓ ኅብረት መሪዎች ጉባኤ አዲስ ሀሳብ ለማቅረብ ተዘጋጅቻለሁ አሉ። ሚስተር ሲፓሪስ በግሪክ መንግሥት ላይ ጠበቅ ያለ የተጨማሪ የበጀት ቁጠባ እርምጃ እንዲወሰድ ጠበቅ ያለ ግፊት በማድረግ ላይ ከምትገኘው ዋነኛዋ ተሟጋች ከጀርመኗ ቻንስለር አንጌላ መርክል ጋር በስልክ ተነጋግረዋል። የሁለቱ መሪዎች የስልክ ምልልስ ዜና የተሰማው አበዳሪዎች አቴንስ ለሚሰጣት ለእዳ መክፈያ የሚሆን ብድር ተጨማሪ የበጀት ቁጠባ እንድታደርግ በሚል ላቀረቧቸው አዳዲስ ጥያቄዎች የግሪክ ህዝብ ትላንት እሁድ ባካሄደው ውሳኔ ህዝብ የማያወላውል አሉታዊ ምላሽ መስጠቱን ተከትሎ ነው። በሌላ የግሪክ ዜና ተጨማሪ ቆፍጣናና ጨከን ያሉ እርምጃዎችን ከወሰዳችሁ ብድሩን የምትከፍሉበት ገንዘብ እንስጣችሁ የሚለውን የአበዳሪዎቻቸውን ጥያቄ እንደማይቀበል 61 ከመቶው ግሪካዊ የሰጠውን የአልቀበልም ድምፅ ተከትሎ አሁን ወደ ድርድሩ ለመመለስ ዝግጁ ነኝ ሲሉ ጠቅላይ ሚኒስትሩ አሌክሴስ ሲፕራስ አስታውቀዋል። የግሪክ ህዝብ በድምፁ የሰጠኝ ስልጣንን ለግሪክ በሚጠቅም መልኩ የመደራደር የጥንካሬ አቅም ይሰጠኛል ብለዋል ጠቅላይ ሚኒስትሩ። ይሁንና አንዳንዶቹ የዩሮ መገበያያ ምንዛሪ ተጠቃሚዎች ወይም የዩሮዞን ማኅበርተኞቻቸው ግን በውሳኔ ህዝቡ አልተደሰቱም። ጀርመን አቴንስ ተጨማሪ ገንዘብ እንዲሰጣት በያዘችው ጥረት ላይ ከረር ያለ የተቃውሞ አቋም ይዛለች። የጀርመኗ ቻንስለር አንጌላ መርከል ቃል አቀባይ ስቴቫን ዛይበርት ዛሬ በሰጡት ቃል የግሪክ ህዝብ ትናንት ከሰጠው ውሳኔ በኋላ በአዲስ የእርዳታ መርሃ ግብር እንደገና መደራደር የሚያስፈልግበት መሠረት የለም ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢራን የኒውክሌር ቅመማ ፕሮግራም ዙሪያ ለያዙት ድርድር ዛሬ ቬና የተገኙት የኢራንና የስድስቱ የዓለም ሀያላን መንግስታት የውጭ ጉዳይ ሚኒስትሮች አንዲት ጀንበር ከቀረው ቀነ ቀጠሮ ማብቂያ አስቀድሞ ከአንዳች ሁነኛ ስምምነት ላይ ለመድረስ ግፊት በማድረግ ላይ መሆናቸው ተገለጠ። የኢራን የኒውክሌር ቅመማ ጥረት ለመገደብና በምላሹም ቴህራን የጣለባትን ማዕቀብ ለማላላት የሚያስችሉ እስካሁኑ ድርድር ግን ያልተፈቱ ቁልፍ ቁልፍ ጉዳዮች እልባት ለማበጀት ነው የመጨረሻውን ጥረት በማድረግ ላይ ያሉት። ተደራዳሪ ዲፕሎማቶች የሚጠበቀውን ውጤት አስመልክቶ የተደባለቁ ስሜቶችን እያንጸባረቁ ያሉት የኢራኑ የውጭ ጉዳይ ሚኒስትር ሙሐመድ ጃቫድ ዛሪፍ ትናንት ለጋዜጠኞች ሲናገሩ ልዩነቶች አሁንም እንዳሉ ነው። ሁነኛ ውጤት ለማምጣት ሁለቱም ወገኖች እየጣሩ ነው ብለዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው ከስምምነት ላይ ለመድረስ እንዳሁኑ የቀረበ ጊዜ ፈጥኖ አያውቅም በሚለው የኢራን ዋቻቸው አስተያየት የሚስማሙ መሆናቸውን ገልጠው መልስ ያላገኙ ጉዳዮች ግን አሁንም አሉ ብለዋል። ትናንት ምሽት በማዕከላዊ ናይጄሪያ በአንድ መስጂድና በአንድ ምግብ ቤት ላይ በተሰነዘሩ የአሸባሪዎች ጥቃቶች 44 ሰዎች ሲገደሉ ሌሎች 47 ሰዎች መቁሰላቸውን ባለስልጣናት አስታወቁ። የብሔራዊው አስቸኳይ ጉዳዮች አስተዳደር ጽህፈት ቤት ኃላፊ አልሐሰን ሙሐመድ እንዳመለከቱት 23ቱ ሰዎች የተገደሉት ሻንጋይ ሊንኩ ከተማ ውስጥ በአንድ የግዛቲቱ አስተዳዳሪዎችና ታዋቂ ሙስሊም ልሂቃን በሚያዘወትሩት ምግብ ቤት አጥፍቶ ጠፊ ባፈነዳው ቦምብ ነው። ሌሎች ሀያ አንድ ሰዎች ደግሞ የተገደሉት አንድ ታዋቂ ኢማም በያታያ መስጊድ በተለያዩ እምነቶች መካከል ተቻችሎ በሰላም ስለ መኖር እየሰበኩ በነበሩበት ወቅት በተሰበሰበው ምዕመን ላይ ታጣቂዎች በጅምላ በከፈቱት ተኩስና በጣሉት ተቀጣጣይ ፈንጂ ነው። በሌላ የተያያዘ ዜና ትናንት ማለዳ ላይ አንድ አጥፍቶ ጠፊ በዮቤ ክፍለ ግዛቷ ትልቅ ከተማ ፖቲስኮም ከሚገኝ አንድ ቤተ ክርስቲያን ዘልቆ የታጠቀውን ቦምብ በማፈንዳት አምስት ሰዎችን ገድሏል። በቤተ ክርስቲያኒቱ ላይ የደረሰው የቦምብ ፍንዳታ ዜና የተሰማው ከሁለት ቀናት በፊት ማይዱጉሪ አቅራቢያ ስድስት አጥፍቶ ጠፊ ሴቶች ባቀጣጠሉት ቦምብ ቁጥሩ የበዛ ሰው መገደሉ የተዘገበበትን ዜና ተከትሎ ነው። የናይጄሪያው ጽንፈኛ የሁከት ቡድን ቦኮ ሀራም ለጥቃቶቹ እስካሁን ኃላፊነት አልወሰደም። በብዙ ሺህ የተቆጠሩ አማንያን በደቡብ አሜሪካ በሶስት አገሮች የሚያካሂዱትን የስራ ጉብኝት በደቡብ ምዕራብ ኢኳዶር የጓንጓኪ ከተማ አደባባይ በሚያደርጉት የጸሎትና የስብከት ስነ ስርዓት የሚጀምሩትን የሮማውን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ለሊቱን ከመኖሪያ ቤታቸው ውጭ በከተሙበት ነው ሲጠባበቁ ያደሩት። በዛሬ እለት በተከናወነው የስብከት ስነ ስርአት የተገኘው ህዝብ ከሚሊዮን እንደሚልቅም ተገምቷል። በመጨረሻም እግር ኳስ የእግር ኳስ ፍቅር በአሜሪካ ታደሰ። ዩናይትድ ስቴትስ በዓለም የሴቶች እግር ኳስ ዋንጫ አሸናፊ የሆነች የጃፓንን ብሔራዊ ቡድን አምስት ለሁለት የረታውን ቡድናቸውን ለማዋደስ የተሰባሰቡ በብዙ መቶዎች የተቆጠሩ የኳስ አድናቂዎች ትናንት ማምሻው ላይ ከዋይት ሀውስ ደጃፍ የደስታ ድምጻቸውን አሰምተዋል። ከፕሬዚዳንት ኦባማ ቤት ደጃፍ ደስታችንን ለመግለጥ ተገኘን ነው ያሉት አድማጮች። የሰአቱ የዓለም ዜና ይኸው ነበር። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 29 2007 ዓ.ም ምሽት ፕሮግራም ነው። ስፖርት፣ አፍሪካ ነክ ርዕሶችና ጤና የምሽቱ መደበኛ ዝግጅቶቻችን ናቸው። ፈረንሳይ የሚኖሩ የሚያስተምሩና የሚያክሙ ባለሙያ ይዘናል። ሰውን ዳያሊስስ ኢትዮጵያ ደርሶ ዳያሊስስ ማድረግ ትችላለህ። ኦኬ፣ መሳሪያው አለ ቢባልም ገንዘቡ ላለው ሰው ነው። ገንዘቡ የሌለው ሰው ወይ ያለውን በሙሉ ሸጦ ካለቀ በኋላ የሚያደርገው ነገር የለም። ለምን እንደኛ እንግዲህ ፈረንሳይ ሀገር ነፃ ነው ሕክምና የሀገራችን ኢትዮጵያ ደግሞ ነጻ አይደለም እስካሁን። ስለዚህ ከዛ በፊት ያለውን እንዳይደርሱ የሚደረገው ላይ ነው የበለጠ ፎከስ ማድረግ ያለብን። ዶክተር ፍጹም ገብረ እግዚአብሔር በጤና ዝግጅት ይመለሳሉ። አሁን የዕለቱ አብይ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሁለት ሺ ሰባቱ ምርጫ ዲሞክራሲያዊ ሆኖ ባልተጠናቀቀበትና ሰብአዊ መብቶችም ሙሉ በሙሉ በተጣሱበት ሁኔታ የአሜሪካው ፕሬዝዳንት ኢትዮጵያን ለመጎብኘት ማቀዳቸው የተሳሳተ ነው ሲሉ ሶስት የተቃዋሚ ፓርቲዎች አስታወቁ። ወደ ኢትዮጵያ መምጣታቸው ካልቀረ ግን ገዢው ፓርቲና መንግስትን ብቻ ሳይሆን ተቃዋሚዎችንም ጭምር ሊያነጋግሩ ይገባል በማለት ለአሜሪካ ኤምባሲና በዚያም በኩል ለፕሬዝዳንቱ ደብዳቤ ልከዋል። እስክንድር ፍሬው። ተጨማሪ ዝርዝር ይዘዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና የኢትዮጵያ ራእይ ፓርቲ ኢራፓ ዛሬ መግለጫ የጠሩት የ2007ቱን የምርጫ ውጤት እንደማይቀበሉ ግልጽ ለማድረግ ነው። ኢህአዴግ መቶ በመቶ ያሸነፈበትን የጠቅላላ ምርጫ ውጤት አንቀበልም ነው ያሉት ፓርቲዎቹ። ለማመን በሚያስቸግር ሁኔታ የተገለጸውን የምርጫ ውጤት መቀበል ህገ ወጥነትን ማበረታታትና አምባገነኖችን መሸለም ሆኖ አግኝተነዋል ሲሉም በመግለጫቸው ጠቅሰዋል። ፓርቲዎቹ የምርጫውን ውጤት በተመለከተ ካወጡት መግለጫ ጎን ለጎንም በአዲስ አበባ ለሚገኙ የአሜሪካ ኤምባሲ ያስገቡትን ደብዳቤ ቅጂ ለጋዜጠኞች አሰራጭተዋል። ለኤምባሲው ለራሱ እንደዚሁም በቅርቡ ወደ አዲስ አበባ ለሚመጡት የአሜሪካው ፕሬዚዳንት ባራክ ኦባማ የተጻፈው ደብዳቤ ጉብኝቱ ገዢውን ፓርቲና መንግስትን ብቻ ታሳቢ ያደረገ እንዳይሆን የሚጠይቅ ነው። ፕሬዚዳንቱ ወደ ኢትዮጵያ ለመምጣት የወሰዱት ምርጫ 2007 ዲሞክራሲያዊ ሆኖ ባልተጠናቀቀበትና ሰብዓዊ መብቶች ሙሉ በሙሉ በተጣሱበት ሁኔታ መሆኑን ፓርቲዎቹ ለጋዜጠኞች አብራርተዋል። ከመጡ አይቀር ግን ፕሬዝዳንቱ ተቃዋሚዎችንም ሊያነጋግሩ ይገባል ብለዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ይህንኑን ያብራሩት ምርጫ ሁለት ሺ ሰባት ዓመተ ምህረት ሰላማዊና ዲሞክራሲያዊ ሆኖ ሳይጠናቀቅ የቀረና በፍጹም የኢትዮጵያን ሕዝብ ያሳዘነና ሙሉ በሙሉ የሰብአዊ መብት ክብርን የገፈፈና የጣሰ በመሆኑ ይህ በተፈጸመበት ሁኔታ ኢትዮጵያን ለመጎብኘት ያደረጉት እቅድ ፍጹም የተሳሳተ መሆኑን መግለጽ እንፈልጋለን። ነገር ግን ይህንንም ሆኖ ከመጡ ኢትዮጵያ ውስጥ ገዥውን ፓርቲ እና መንግስትን ማነጋገራቸውም ስለማይቀር፣ ሌሎችም የዲፕሎማቲክ ክፍሎችን ማነጋገራቸው ስለማይቀር በእኛም በኩል ለዲሞክራሲና ለሰብአዊ መብት ክብር ቆመናል እንታገላለን ብለን ለምንል የተቃዋሚ ሀይሎች በአጠቃላይ ለዲሞክራሲ ሀይሎች በግንባር ጥያቄዎቻችንን ተቀብለው አስፈላጊውን ማብራሪያ ለኢትዮጵያ ሕዝብ እንዲሰጡ ለመጠየቅ እያደረግነው ነው። ፕሬዚዳንት ባራክ ኦባማ ተቃዋሚዎችንም እንዲያነጋግሩ የጠየቅ ነው በውይይት የሚያምኑ ሰው መሆናቸውን ስለምንረዳ ነው ሲሉም ፓርቲዎቹ አስታውቀዋል። እናም የሀገሪቱን እውነታ ስለ ኢትዮጵያ ያገባናል ከሚሉ ወገኖች ሁሉ ለመረዳት እንደሚሞክሩ ተስፋ እንዳላቸው ያብራሩት የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ ናቸው። የኢህአዴግን መንግሥት እንደሚያነጋግር ታውቋል። አጀንዳም ታይዟል። ነገር ግን የኢትዮጵያ ሀገር የአንድ መንግስትና የአንድ ገዢ ፓርቲ ነው ወይ ብሎ መጠየቅም ይቻላል። ማለትም ባለድርሻ አካላት አለን፣ ተቃዋሚዎች በህገ መንግስት ተቋቁመናል ታውቋለን። ስለዚህ ሚናችን በኢትዮጵያ እጣ ፈንታ ላይ የተቃዋሞች የእኛም ብቻ አይደለም። በአጠቃላይ የተቃዋሞችና ያገባናል የኢትዮጵያ ጉዳይ ያገባናል የሚሉ ሌሎች በህግና በስርዓቱ የሚከታተሉ ሁሉ የምስል እጣ ፈንታ በውድ ሀገራቸው ጉዳይ ላይ ምን ትላለ ብሎ መጠየቅ የሚቻል መስለን በኢትዮጵያ ያለው የሰብአዊ መብት ሁኔታ ከአሜሪካ ባለስልጣናት የተሰወረ አይደለም ያሉት የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት አቶ አበባው መሀሪ ናቸው። የአሜሪካ የውጭ ጉዳይ መስሪያ ቤት ሰሞኑን ያወጣው መግለጫም ይሄንኑ እውነት የሚያጠናክር ነው ባይ ናቸው። ፕሬዝዳንቱ ወደ አዲስ አበባ ሲያመሩም የውጭ ጉዳይ መስሪያ ቤታቸውን ሪፖርት ይዘው እንደሚመጡ ተስፋ አድርገዋል አቶ አበባው። ፕሬዚዳንት ኦባማ የውጭ ጉዳይ ሚኒስትራቸው ያወጣው የሰብአዊ መብት ጥሰት በኢትዮጵያ ምድር በከፍተኛ ሁኔታ ከኤስ ክዜ ለቅመው ነው ያወጡት። በጣም እናመሰግናቸዋለን ያን በማድረጋቸው፣ ያንን ስራ የሰሩ ሰዎች በጣም እናመሰግናቸዋለን። ማን እንደታሰረ፣ ማን ፍርድ እንዳጣ፣ ማን ፍትህ እንዳጣ፣ ማን ምን እየበላ እንደሆነ፣ ማን ምን ሀብቱ እንደተቆጣጠረ አንድ ባንድ አውጥተውታል። ያ በጣም ቆንጆ ነው። በጣም ጥሩ ነው። ስለዚህ ፕሬዚዳንት ኦባማ ሲመጡ ያንን የውጭ ጉዳይ ሚኒስትራቸው ያወጣውን መግለጫ እዘው ይመጣሉ ብዬ አስባለሁ። የአሜሪካ ፕሬዝዳንት ባራክ ኦባማ ኢትዮጵያን እንደሚጎበኙ ከተገለጸ ጊዜ አንስቶ እንደ ተቃዋሚ ፓርቲዎች ሁሉ ዓለም አቀፍ የሰብአዊ መብት ድርጅቶችም የተለያዩ አስተያየቶችን እየሰጡ ነው። በኢትዮጵያ ያለው የሰብአዊ መብት አያያዝ አሳሳቢ መሆኑን ጠቁመዋል። ድርጅቶቹ ፕሬዝዳንት ኦባማ ወደ አዲስ አበባ ሲመጡም ይህንን ርዕስ እንዲያነሱ እየጠየቁ ነው። የፕሬዝዳንቱን ጉብኝት አስታከው እየቀረቡ ስላሉ ትችቶች ሰሞኑን የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ እውነታውን አያሳይም ብለዋል። የተለያዩ ወገኖች ስለ ጉብኝቱ እየሰጡ ያሉትን አስተያየት በተመለከተ ያ የእነሱ ጉዳይ ነው፣ ለእነሱ ውሳኔ ነው። መጥተው ያለበት አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ስለዚህ እውነታው በራሱ ይናገራል እላለሁ። ዛሬ መግለጫ የሰጡት ሶስት ተቃዋሚ ፓርቲዎች በሚያግባቧቸው ሁኔታዎች ላይ በጋራ መስራታቸውን እንደሚቀጥሉ ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው አድማጮች እየተከታተላችሁ ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በእነ አቡበከር አህመድ መሐመድ የክስ መዝገብ በሽብር ወንጀል የተከሰሱ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት እና ሌሎች ተከሳሾች ላይ የጥፋተኝነት ብይን አሳልፈዋል። መፍትሄ ማፈላለጋችን ወንጀለኞች ሊያሰኘን አይገባም፣ ይህ ዕለት ፍትህ የተቀበረችበት ዕለት ነው የሚሉና ሌሎችን በማሰማት ፍርዱን ተቃውመውታል። ፍርድ ቤቱ ቅጣት ለመወሰን ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። ፍርድ ቤቱ ቀደም ሲል በሰጠው ብይን መሠረት በአቃቢ ሕግ የቀረበባቸውን የአሸባሪነት ክስ ሲከላከሉ የቆዩት 18 ተከሳሾች ሁሉም ጥፋተኞች ናቸው ሲል ፍርዱን ሰጥቷል። በፍርዱ ትንታኔ እንደተመለከተው ከሆነ አቃቤ ሕግ ያቀረባቸውን የሰነድ ማስረጃዎችም ሆነ የሰው ምስክሮች ተከሳሾቹ ሊከላከሉ ወይንም ሊያስተባብሉ የሚችሉ ማስረጃዎች ወይንም ምስክሮች አላቀረቡም። የቀረቡት የተከሳሾች ማስረጃዎች የአቃቤ ሕግን ክስ ከማጠናከር ውጭ ሊያስተባብሉ አልቻሉም። ተከሳሾቹ ለፖሊስ የሰጡትን ቃል ተደብድበውና ተገደው የሰጡት ቃል እንደሆነ ለፍርድ ቤቱ ቢናገሩም ስለ መገደዳቸው በቂ ማስረጃ አላቀረቡም። ምስክሮቹም ተከሳሾች ስለሆኑ የመደጋገፍ እንጂ ታማኝነት ያለው ምስክርነት ነው ሊባል የሚችል አይደለም ብሏል ፍርድ ቤቱ በሐተታው። ስለሆነም ተከሳሾቹ የፈጸሙት ድርጊት የኢትዮጵያን ሕግንም ሆነ ሕገ መንግስቱን እንደዚሁም ዓለም አቀፍ ስምምነቶችን ጭምር የጣሰ እንደሆነ በመግለጽ ሁሉም ተከሳሾች ጥፋተኞች ናቸው ሲል ወስኗል። የፍርድ ውሳኔው በሚነበብበት ወቅት ተከሳሾቹ ከተቀመጡበት እየተነሱ ውሳኔውን ይቃወሙ ነበረ እናንተ ዳኞች አቅም የላችሁም ሌላው ቀርቶ ማረሚያ ቤቱን እንኳ ልታዙ እንዳልቻላችሁ ተመልከተናል ስንት ታጋዮች ይህን አገር ነጻ ለማውጣት ያፈሰሱትን ደም ውሃ የከሰከሱትን አጥንት አመድ አድርጋችኋል መፍትሔ መፈለጋችን ወንጀለኞች ሊያደርገን አይገባም ይህ ዕለት ፍትህ የተቀበረችበት ዕለት ነው እና የመሳሰሉትን በማለት ፍርዱን ሲቃወሙ ተሰምተዋል። በመጨረሻም ፍርድ ቤቱ ሁለቱም ወገኖች ማለትም አቃቤ ህግ የቅጣት ማክበጃ አስተያየቱን ተከሳሾቹ ደግሞ በበኩላቸው የቅጣት ማቅለያ ሀሳባቸውን እስከ ሐምሌ 10 ቀን 2007 ዓ ም ድረስ እንዲያቀርቡ አዟል። የቅጣት ውሳኔውን ለማሰማትም ለሐምሌ 27 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቶ ተነስተዋል። አቃቤ ሕግ በአቡበከር አህመድ የክስ መዝገብ ከሁለት ዓመት በፊት በሽብር ድርጊት ክስ የመሠረተባቸው 29 ሰዎችና ሁለት ድርጅቶች ነበሩ። የአቃቤ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በሰጠው ብይን መሠረት አስር ተከሳሽ ግለሰቦችና ሁለቱ ድርጅቶች መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበር። ይሁንና አቃቤ ሕግ በአምስተኛ ተከሳሽ አሊ መኪ ላይ ባቀረበው የይግባኛ ቤቱታ ምክንያት በሌሉበት የ15 ዓመት የእስራት ቅጣት ተጥሮባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ትንታኔ ርዕስ እናልፋለን። ዩናይትድ ስቴትስ መራሹ ህብረት ሶሪያና ኢራቅ ውስጥ የእስልምና መንግሥት ብሎ ራሱን የሚጠራው ቡድን ላይ ባለፉት ቅዳሜና እሁድ በ24 ሰዓታት ጊዜ ውስጥ ሰላሳ ስምንት ጊዜ የአየር ድብደባ አካሄደ። ግማሽ የሚሆነው ጥቃት የተካሄደው ቡድኑ ዋና ከተማዬ በሚላት ራቃ ዙሪያ በመሆኑ ተገልጧል። የአሜሪካ ድምፅ ቪክቶር ቤዲ ባጠናቀረው ዘገባ በሰሜናዊ ሱሪያ እየተካሄደ ያለው አጎራባች ቱርክን አሳስቧታል ይላል። የሚያሰጋኝ ሁኔታ ከተፈጠረ መበቀሌ አይቀርም ስትልም ቱርክ አስጠንቅቃለች። ቆንጅታ ቀርበዋለች። ኦፐሬሽን ኢንሄረንት ሪዞልቭ ዘመቻ በሚል ስያሜ የተካሄደው እና በዩናይትድ ስቴትስ የተመራው ህብረት ቃል አቀባይ ቶማስ ጊልራን ከሰላሳ ስምንቱ ጥቃቶች አስራ ስምንቱ ራካ ከተማ ውስጥ ተሽከርካሪዎችን እና ድልድዮችን አውድመዋል ብለዋል። እስካሁን ሶሪያ ውስጥ በስፋት ታቅደው ከተካሄዱ ከባድ ጥቃቶች አንዱ እንደሆነም አመልክተዋል። የአይሲስ ተዋጊዎች በመላዋ ሶሪያ እንዲሁም ኢራቅ ድንበር ውስጥ ዘልቀው የመንቀሳቀስ አቅማቸው የተመታበት እንደሆነም አክለው ተናግረዋል። ራካ ውስጥ በተካሄደው ጥቃት ቢያንስ አስር ሰዎች መገደላቸውንና በርካቶች መቁሰላቸውን አንድ የጽንፈኞች ድረገጽ ዘግቦበታል። የአየር ጥቃቶቹ ሶሪያ ኮባኒና ሀሳካ ከተማ ላይ የአይሲስ ተዋጊዎች ህንጻዎችንና መሳሪያዎችን አውድመዋል። ኢራቅ ውስጥም ሞሱል፣ ሲንጃርና ታል አፋር እንዲሁም ሀባኒያና ሀዲዛ ከተሞችን እንዳጠቁ ነው የተነገረው። በዩናይትድ ስቴትስ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ ባብ ክሮከር በሲቢኤስ ቴሌቪዥን ፌስ ደ ኔሽን ላይ በሰጡት ቃለ መጠይቅ የአሁኑን እርምጃ በአይሲስ ላይ የተከፈተ አዲስ የጥቃት ምዕራፍ አድርገው እንደማይመለከቱት ነው የተናገሩት። ይህ እንግዲህ ሌላ የአየር ጥቃት ነው። ከቱርክ ጋር ድንበራቸው ላይ የአየር ክልላቸው ማጠርን የተመለከተ ስምምነት ገና አልደረስንም። ያ ቢሆን እግረኛ ሰራዊት ለማስገባት ምቹ ሁኔታ ይፈጥራል። የሶሪያ አማጽያንን የማሰልጠንና ማስታጠቅ መርሃግብሩን ቢሆን አሁንም ችግሮች አሉበት። ስለዚህ በእኔ በኩል ይህን እንደ አዲስ ምዕራፍ አልወስደውም። የፕሬዝደንት ኦባማ ስትራቴጂ አይሲስን ከዚያው ከሶሪያና ከኢራቅ እንዳያልፍ መቆጣጠር ነው። ሌላ አዲስ ነገር አላየውም። ይህ በዚህ እንዳለ የቱርክ መንግስት ደጋፊ ጋዜጦች ባወጡት ዘገባ የሀገሪቱ የጦር ሰራዊት መቶ ኪሎ ሜትር ርዝማኔና ሰላሳ ኪሎ ሜትር ገባ ብሎ ከጦር ነጻ ቀጣና ለመከለል ሳይንቀሳቀስ እንደማይቀር አመልክተዋል። በሶሪያውያን ስደተኞች የተጥለቀለቀችውና ና የብዙ ቢሊዮን ዶላር ወጪ ያስጨነቃት ቱርክ በበኩሏ ዩናይትድ ስቴትስና የጸረ አይሲስ ህብረቱ ሸሪኮቿ ሰሜን ሶሪያ ውስጥ ከበረራ ነጻ ቀጣና እንዲከልሉና በሚሊዮኖች ለሚቆጠረው ስደተኛ መጠለያ እንዲያሰናዱ ስትወተውት ቆይታለች። የሶሪያ ኩርዶች በቅርቡ በአይሲስ ተዋጊዎች ላይ ያገኟቸውን ድሎችም ተከትሎ የቱርኩ ፕሬዚደንት ሬቼፕ ታይብ ኤርዶዋን ሀገራቸው ሰሜን ኢራቅ ውስጥ የኩርዶች መንግስት እንዲቋቋም ፈጽሞ እንደማትፈልግ አጥብቀው አስጠንቅቀዋል። ይህ በዚህ እንዳለ የሶሪያ ኩርድ ተዋጊዎች ወደ ራካ ከተማ በሀምሳ ኪሎ ሜትር ርቀት ገስግሰው መድረሳቸውን አልጀዚራ ዘግቧል። አይሲስ የራካን ሕዝብ እያሰቃየው ነው። ዋና ዋናዎቹ የሶሪያ ተቃዋሚ ቡድኖች ጽንፈኛውን ቡድን ለመውጋት ዝግጁ ናቸው። ነገር ግን የአየር ኃይል ድጋፍ ያስፈልጋቸዋል ሲሉ የትግሉ ደጋፊዎች ተናግረዋል። የሶሪያ ኩርዶችም ሆኑ አይሲስ የማይመቿት ቱርክ በበኩሏ ሰሜን ሶሪያ ውስጥ የሚካሄደው ውጊያ ወደ ግዛቷ እንዳይዛመት ለመጠንቀቅ ሰራዊቷን ድንበሩ ላይ አስፍራለች። ጸጥታዬ አደጋ ላይ ከወደቀ አጸፋውን እመልሳለሁ ስትልም አስጠንቅቃለች። ዋሽንግተን ይህ መልዕክት የደረሳት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ ተናግረዋል። የአይሲስ ተዋጊዎች በሰሜን ሶሪያ መኖር በክልሉ ጸጥታ ላይም የደቀነውን ስጋት አስመልክቶ ቱርክ ያላትን ስጋት እንጋራለን። የአይሲልን በምን መንገድ መዋጋት እንደሚሻል ከቱርክና ሌሎችም የጥምረቱ አጋሮቻችን ጋር መነጋገራችንን እንቀጥላለን። ችግሩ ውስብስብ ነው። ከበርካታ የህብረቱ አባላት መዋጮና ድጋፍ ይጠይቃል። ችግሩ ቱርክን ብቻ የሚመለከት ሳይሆን ዓለም አቀፉን ማህበረሰብ የሚመለከት ተደርጎ መታየት እንዳለበት ቃል አቀባዩ አክለው አስገንዝበዋል። በሳን ፍራንሲስኮ ዩኒቨርስቲ የክልሉ ተንታኝ የሆኑት ስቴፈን ዙንስም ዩናይትድ ስቴትስ መራሹ ህብረት በአይሲል ላይ ጥቃቱን ያፋፋመው የቱርክ ስጋት እየተባባሰ በመምጣቱ ሊሆን እንደሚችል አመልክተዋል። በኢትዮጵያ የኮንጎ ዲሞክራሲያዊት ሪፐብሊክ ኤምባሲ ሲሰሩ የነበሩ ኢትዮጵያውያን ደሞዛችንንና የአገልግሎት ክፍያችንን በግፍ ተከለከልን ሲሉ አቤቱታ እያሰሙ ነው። የተለያዩ የመንግስት አካላትም ለአቤቱታቸው በቂ ምላሽ እንዳልሰጧቸው ይናገራሉ። በኢትዮጵያ የኮንጎ ዲሞክራሲያዊት ሪፐብሊክ አምባሳደር ለቪኦኤ በሰጡት ቃል በቅድሚያ የሀገራችንን የውስጥ ችግር መፍታት አለብን ብለዋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ሁሉንም ወገኖች አነጋግሮ ያጠናቀረው ሪፖርት አለ። ሙሉ ዘገባ በነገው ምሽት ስርጭታችን ይቀርባል። የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ በሳምንት ሰባት ቀናት ከምሽት ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ ሀያ ሁለት እና ሀያ አምስት ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየለቱ ከምሽት አንድ ሰዓት እስከ አንድ ሰዓት ተኩል በአስራ ሰላሳ አንድ ኪሎሄርስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡም እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን። ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከ ፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። ለኖኪያ ተጠቃሚዎች ደግሞ ከbenu ዶት ኮም ማግኘት ትችላላችሁ። አገልግሎታችንን ለማቀላጠፍ በአዲስ መልክ ያዘጋጀ ነው አፕ ነው ቀደም ብሎ የተገለጸው። በስቱዲዮ ቴክኒሺያኑ አል ሳንቶስ፣ ፕሮግራሙን እየመራልን ያለው ንጉስ ታምሬ፣ እንዲሁም አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ ናቸው ሰላም ናቸው ወይ በመጀመሪያ ለፕሮግራማችሁ ያለኝን አድናቆት መግለጽ እወዳለሁ ብዙ ጊዜ ፕሮግራማችሁን በመስማት ብዙ ጊዜ ያሳልፍ ያለው ዛሬ ግን አስተያየት ወደ መስጠት እንድሻገር ያደረገኝ ነገር ዛሬ በዲሲ አካባቢ በየኖክ ክፍሰማ ጊዜ ላይ የተደረገው ተቃውሞ ነው በእውነት የሚያሳዝን የሚያስፈራ የሚያስጠላ አጸያፊ ነገር ነው ሱም ሰው ሀሳቡን በነጻነት እንዲገልጥ እንታገላለን እያልን ሰዎችን ለመንጻነት ሀሳቡን ለመግለጽ መረጃን ለመሰብሰብ በሚጥር ሰው ላይ እንደዚህ አይነት አጸያፊ ነገር ማድረጉ የሰውንም ሰብአዊ መብት መክፈፉ አስፈላጊ መስሎ አልታየኝም እና የተደረገውን ነገር በጣም የሚያሳዝን መሆኑን ለመግለጽ ነው። በነገራችን ላይ ለሄኖክ ያለኝን አድናቆት መግለጽ ወዳለው። እውነቱን ለመዘገብ ሞክሯል። ምንም እንኳን በሀገር ውስጥ ያለው የፖለቲካ ሁኔታ የሚመች ባይሆንም ያልተመቸበትን ምክንያት እየገለጠ ሁሉ በተቀነባበረ መረጃ ለማቅረብ የሞከረ ጋዜጠኛ ነው። በዚህ ላይ አንድ መታወቅ ያለበት ነገር ሰው ሁሉ አስተያየቱን የመሰለውን ሀሳቡን ሲያራምድ የግድ የአገር ውስጥ ያለው ፖለቲካ ደጋፊ ነው ብሎ መደብ በጣም አስፈላጊ አይመስለኝም። ምክንያቱም ሰው ሀሳቡን በነፃነት ማራመድ ይችላል እና ሀገር ቤት ካለው መንግስት የተለየ አደራረግ አይደለም። ዛሬ ያደረጉት ሀገር ቤትም ጋዜጠኞችን መርገጥ መርገፍ የተለመደ ነገር እነሱ መቅረፍ የተለመደ ነገር ነው። ዛሬም ደግሞ እናንተም ይህንኑ ያደረጋችሁት፣ ነገ እናንተ ወደ ቦታው ስትመጡ ደግሞ ምን ልታደርጉ እንደምትችሉ አናውቅም። ጤና ስኒ ቪዲዮዎች እንደምናላችሁ ሰልፉ ላይ ያለውን ሪፖርት ልታቀርቡልን ነበር እና በመሀል ከሄኖክ ጋር የነበረውን ስለ ሁኔታው አዲስ የሆናችሁ አይመስለኝም። ሄኖክ ዛሬ ያጋጠመው ሳይሆን በስራው በሙያው ሰዎች ቅሬታ እንዳላቸው ይታወቃል። እና አዲስ እንደሆነ አድርጋችሁ ሁለታችሁን ግልጽ ማድረግ ከፈለጋችሁ ሌሎቹን ሰዎች ምንድን ነው እንግዲህ ሄኖክን ጀጅ ያደረጉት በሙያው ነው ምን ያህል ሙያውን እየሰራ ነው እያገለገለ ነው የሚለውን ነገር ማየቱ ይመረጣል። ከእናንተ ውስጥ ቤተሰቦቻችሁ እንኳን በአርፈው ሄደው ሀገራችሁ መቀበር ማልችሉ ያልቻላችሁ አለ። አንዳንዴ የምናውቀው ነው እውነት ልትለውጡ ብትሞክሩ እናንተ ትሉታላችሁ እንጂ እኛ ጋር መጥቶ ለውጥ አይመጣም። እንዲያውም እንታዘባችኋለን እና አያምርም። ትክክል ነገር አይደለም። ሁለታችሁም ትንቻቻችሁ። ግን ሄኖክ እኔ እንዲያውም ተቃውሞ ባይገጥመው ነበር የሚገርመኝ እየው ብባላለሁ። እንደምናላችሁ ጌታችሁን ሳደምጥ በእውነት ትንሽ ያሳዘነኝ ነገር ቢኖር ስለጥና ለቦች ተቀምጠን አግባብ ያልሆኑ ሁኔታዎችን ስንሰራ በጣም ያሳፍራል። ለሌሎቹ መዋከብ፣ ለሌሎቹ መሰደድ፣ ለሌሎቹ ሰብኣዊ መብት መገፈፍ ጥብቅና ቆመናል እያን እየተናገርን፣ እንደገና ደግሞ እዚህ ነፃነት ባለበት አካባቢ እንዲህ አይነቱን ነገር ማድረጉ በእውነቱ ያሳዝናል። ሄኖክ መቼስ ሕዝብ እንደዚህ በበዛበት አንዳንድ ግንፍልተኛ ሰው አይጠፋም። እነሱ ላደረጉት ነገር መቼም ከሙያም አኳያ በመገምገም በማየት ልታልፈው ይገባል ነው የምለው። ይሄ አግባብ አይደለም፣ ትክክልም አይደለም። በጋዜጠኝነት ሙያ ሁሉንም መቶ በመቶ ማርካት አይቻልም። ከዛም አኳያ ሊመለከቱም በተገባ ነበረ። እንደው ያልሰለጠነ አካሄድ ያስገምታልና እንደው ይቅር በላቸው ነው የምልህ። ኦልራይት ባይ ክቡራትና ክቡራን አድማጮች ወደ ኢትዮጵያ ሄዶ የመዘገብ ፍቃድ ያለው ሄኖክ ብቻ እንደሆነ አድርገው የተሰነዘሩ አንዳንድ አስተያየቶች አሉ። በድምፅ መስጫ በሳጥናችን ያኖሯቸዋቸው ሄኖክ ብቻ አለመሆኑን ወደ ኢትዮጵያ ሄዶ የመዘገብ ፍቃድ ያለው በዚህ አጋጣሚ እንደ መረጃ መስጠት እንፈልጋለን እና የአሜሪካ ድምፅ ዘገባዎች ሁሉ ትክክለኛና ሚዛናዊ መሆናቸውን የሙያውን ስነ ምግባር የጠበቁ መሆናቸውን ለማረጋገጥ በንቃት ይከታተላል። ስለ አስተያየቶቻችሁ አመሰግናለሁ፣ እናመሰግናለን። ሌሎቻችሁም አስተያየቶቻችሁን አድርሱን። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን መደበኛው ሳምንታዊ ቅንብር ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ It's surreal moment. It's been amazing. I mean, we just wrote history today and brought this World Cup trophy home, which is unbelievable. Yalem yesetochu agrikwas <laughs> champion. Ye United States biharo itim ambel ye Carly Lloydin dem tsano ya samma chud dem namista chuli nyali teke baracu adi dedmo chye ye tepe biharo agrikwas budin degmo la Afrika ke keni agara drugo ashen fotomel sual leka tayzural 32ኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ዓመታዊ ፌስቲቫል በድምቀት ተጀምሮ በድምቀት ተፈጽሟል። ፍቅሩ ኪዳኔ የማጠቃለያ አስተያየት አላቸው። ሌሎች ዜናዎችም አሉኝ። አብራችሁን አምሹ። በቫንኩቨር ካናዳ ትላንት የተፈጸመውን የዓለም የሴቶች እግር ኳስ ዋንጫ ውድድር ላስቀድም። ካፕቴኗ ካርሊ ሎይድ ከግማሽ ሜዳ ያገባችውን ጨምሮ በጠቅላላው ሦስት ጎሎችን በማስቆጠር ታሪክ ሠርታለች። እስከ ዛሬ በተደረጉ የዓለም ዋንጫ ውድድሮች ላይ ከሁለት በላይ ያገባ ቲም የለም። ሎይድ ግን በግሏ አንድ አክላበት በጠቅላላው በ16 ደቂቃዎች ሦስቱን አግብታ ተደናቂ ሆናለች። በጣም አስደሳች ወቅት ነው። ዛሬ ታሪክ ሰርተናል። ያገኘነውን የዓለም ዋንጫ ይዘን ወደ ቤት ነበር ያለችው ካርሊ ሎይድ። የብሔራዊ ቲሙ አምበል ውጤቱ አምስት ለሁለት በሆነ ብልጫ ይለቅ እንጂ ታዲያ ጃፓኖች ሻምፒዮናነታቸውን ለመከላከል ብዙ ጥረዋል። በአምስት ደቂቃ ውስጥ ሁለት ጎሎች ከገቡበት ማንኛውም ቡድን ሊደናገጥ ይችላል። ያም ይመስላል እርብስብታቸውን ያወጣው። ጃፓን ካስቆጠረቻቸው ሁለት ጎሎች አንደኛው የተገኘው በራሳቸው በአሜሪካኖቹ ተከላካይ ነው። ጁሊ ጆንስተን ናት። በጭንቅላቷ ገጭታ ለማውጣት የሞከረቻት ኳስ በረኛዋን ሆፕ ሶሎን አልፋ ከመረቡ ጋር የተገናኘችው። ትላንት በድምሩ ሰባት ጎሎች በአንድ የዓለም ዋንጫ ላይ ሲታይ የመጀመሪያው ነው። ለዩናይትድ ስቴትስ ሦስተኛው የዓለም ዋንጫ ሆኗል። 53341 የቫንኩቨር ተመልካች በትላንቱ ውጤት ፈንድቋል። ወደ አዲስ አበባ እንዝለቅ። ገዛ ሕንጽዮን መስቀል የኢትዮጵያ ብሔራዊ እግር ኳስ ቡድን ዜና ያለው ነው። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ ከኬንያ አቻው አራምቤ ኮከቦች ጋር ከትናንት በስቲያ ኬንያ ላይ ያደረገውን የመልስ ጨዋታ ያለ ግብ በአቻ ውጤት በማጠናቀቁ ወደ ቀጣይ ማጣሪያ ማለፉን አረጋግጧል። ትናንት ማምሻውንም ወደ ሀገሩ ተመልሷል። የኢትዮጵያ ብሔራዊ ቡድን ለመደገፍ በኬንያ የሚኖሩ በርካታ ኢትዮጵያውያን በናናዮ ስቴዲየም ከኬንያውያን ደጋፊዎች ያላነሱ ቁጥር ነበራቸው፣ ዋልያዎቹን ሲያበረታቱ ታይተዋል። ወደ ጨዋታው ሂደት ስንገባም በሁለቱም በኩል የጎል አጋጣሚዎች ተፈጥረው አልተጠቀሙበትም። አሰልጣኝ ዮሐንስ ሳህሌ ከጨዋታው በኋላ ለመገናኛ ብዙሃን በሰጡት አስተያየት በውጤቱ መደሰታቸውን ገልጸዋል። ስህተቶችን ሰጥረው ሰጥተው ነበር። እንደውም ሁለት ጎል ማግባት ይገባን ነበረ በሀይሉ ያልጨረሳት ኳስ ባየ ያልጨረሳት ኳስ እነኛ የመጀመሪያ በተለይ በሀይሉ ያገኛትን አጋጣሚ ቢጠቀም ኖሮ ብዙ ስራ ይኖርባቸው ነበር። አራት ጎል ማግባት ነበረባቸው። ግን የዚህኛውን በሀገር ውስጥ የሚጫወቱ ብቻ የሚሳተፉበት የቻን አፍሪካ ዋንጫ ማጣሪያ የኢትዮጵያ ቀጣይ ተጋጣሚ የጅቡቲን ብሔራዊ ቡድን በድምር ውጤት አራት ለአንድ ማሸነፍ ያለፈውን የቡሩንዲን ብሔራዊ ቡድን ይሆናል። የቡሩንዲና የኢትዮጵያ ብሔራዊ ቡድኖች የመጀመሪያ ማጣሪያ ቡሩንዲ ላይ ጥቅምት ወር መጀመሪያ ላይ ይከናወናል። የሁለቱ በደርሶ መልስ የተሻለ ነጥብ ያለውም ሩዋንዳ ላይ በሚዘጋጀው የአራተኛው የቻን አፍሪካ ዋንጫ ተሳታፊ ይሆናሉ። የምስራቅ አፍሪካውን ጠንካራ ቡድን የሀራምቤ ኮከቦቹን የረታው የኢትዮጵያ ብሔራዊ ቡድን የቀጣዩን የቡሩንዲን ቡድን አሸንፎ ለማለፍ የሚቸገር አይመስልም። ይኸው ነው በእኔ በኩል ያለው፣ ሰለሞን። እኔም አመሰግናለሁ ገዛኸኝ። ወደ ዋሽንግተን ስንመለስ ሰላሳ ሁለተኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ዓመታዊ ፌስቲቫል ከትላንት በስቲያ ቅዳሜ በድምቀት መጠናቀቁን እናገኛለን። የዓለም አቀፍ ስፖርት ተቋማት ልዩ አማካሪው አቶ ፍቅሩ ኪዳኔ በክብር እንግድነት ተገኝተዋል። ስለ አጠቃላይ ዝግጅቱ አስተያየታቸውን ጠይቄያለሁ። አቶ ፍቅሩ ይህ ሳምንት የሚፈጅ በዓል በብዙ ሺህ የሚቆጠሩ ኢትዮጵያውያን የሚሰበሰቡበት፣ የሚገናኙበት፣ ባህላቸውን የሚያከብሩበት፣ ኢትዮጵያዊነታቸውን የሚያረጋግጡበት አስደናቂ በዓል ነው። ከኢትዮጵያ ተጋብዘው የነበሩት አርቲስቶች በጊዜ ቪዛ ባለማግኘታቸው ሊመጡ ባለመቻላቸው ቅሬታ መፍጠሩ አልቀረም። ኢትዮጵያዊ ሲሰባሰብ እስክስታ መፈታተሻውና መሳሳቂያው መሳሪያ ነው። ሲልቨር ስፕሪንግ የሚባለውን ከተማ ያጠሩት የእኛው አገር ሰዎች ናቸው። ጸጉር ቆራጩ፣ ልብስ ሰፊው፣ ጠበቃው፣ ሐኪሙ፣ ደላላው፣ ሱቆቹና ወደ አስራ አምስት የሚጠጉ ምግብ ቤቶች ያሉበት አማርኛ ቋንቋ የሚነጋገሩበት ነጠላ ለብሶ የሚንሸራሸሩበት ከተማ ነች። በዚህም በዓል ምክንያት ልዩ ልዩ ድርጅቶች ስብሰባቸውን ያካሂዳሉ። ከእነርሱም አንዱ እኔ የምካፈልበት የኢትዮጵያ እግር ኳስ ተጫዋቾች እና ደጋፊዎች ማህበር ነው። ይህ ማህበር በኢትዮጵያ ውስጥ እና በሰሜን አሜሪካ፣ አውሮፓ እና አፍሪካ የተቸገሩትን የጥንት ኳስ ተጫዋቾች የሚረዳ ነው። የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በአቶ ጌታቸው ተስፋዬ ፕሬዚዳንትነት የሚመራው ከልዩ ልዩ ግዛቶች የተውጣጡ አባሎች ያዘለ ነው። እነርሱም አቶ ቴዲ ታምሩ፣ አቶ ያሬድ ነጋሽ፣ አቶ ውብሸት ውቤ፣ አቶ ሳሚ ታደሰ፣ አቶ ፈለቀ ተካ፣ አቶ ሳምሶን ሙልጌታ፣ አቶ ተካበ ዘውዴ እና አቶ መላኩ አይን ዓለም ናቸው። የእግር ኳስ ውድድሩን ዝግጅት የሚረዱ ብዙ በጎ ፈቃደኞች፣ የኢትዮጵያ ብሔራዊ ቡድን ተጫዋቾች የነበሩ ይገኙበታል። የዚህን ዓመት ውድድር ያሸነፈው ዲሲ ዩኒቲ የተባለው የዋሽንግተን ቡድን ነው። በፍጹም ቅጣት ምት የተሸነፈው የሲያትል ቡድን ነው። በዚሁ አጋጣሚ ጥንት በአዲስ አበባ ሰባራ ባቡር ሰፈሩ ውስጥ ይገኝ በነበረው የሞሀይ ጠጅ ቤትን ያዘወትሩ የነበሩ አዛውንቶችም ተገናኝተው በየቀኑ ስለሚወጡት ኪኒን ጉዳይ ተወያይተዋል። ሳሙኤል አዳምስ የተባለውን የቦስተን ላገር ቢራንም ዋሊያ ብለው ስም አውጥተውለታል። አቶ ፍቅሩ ኪዳኔን አመሰግናለሁ። ወደ ሌሎች ዜናዎች እንለፍ። በመስክ በመስክ ቴኒስ በ1877 ዓ.ም እንደ አውሮፓውያን ዘመን አቆጣጠር የተመሠረተውና በዓለም የረጅም ዘመን ታሪክ ያለው የለንደኑ ዊምብልደን ዓለም አቀፍ የመስክ ቴኒስ ውድድር ዘንድሮም ሁለቱን አሜሪካውያን እህትማማቾች ሰሬናና ቪነስ ዊልያምስን ለሃያ ስድስተኛ ጊዜ ዛሬ አገናኝቷል። ሁለቱም በዊምብልደን የነጠላ ውድድር አምስት አምስት ጊዜ ያሸነፉ ሲሆን በግራንድ ስላም ማለትም በትላልቆቹ ውድድሮች 27 ድሎችን ይጋራሉ። ውጤቱ ይህ ፕሮግራም እንዳበቃ ይታወቃል። በመጨረሻም አትሌቲክስ በፈረንሳዩ የዳያመንድ ሊግ 5000 ሜትር ሩጫ ውድድር ገንዘቤ ዲባባና አልማዝ አያና የተጠበቀውን ሬኮርድ የመስበር ዕቅዳቸው አልተሳካም። በከባድ ፉክክር ግን አንደኛና ሁለተኛ ሆነው ፈጽመዋል። ገንዘቤ ዲባባ በፓሪሱ ውድድር የግሏን ሰዓት አሻሽላለች። የቦታውንም ጊዜ አሻሽላይ የገባችው በ14 ደቂቃ ከ1514 አንድ ሴኮንድ ነው። የአልማዛ አያና ጊዜም ድንቅ ነው 142197። በዚሁ ላብቅ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌነኝ ሰላም፣ ደህና ቆዩ። ሰሎሞን ክፍሌና በዝግጅቱ ላይ የተሳተፉትን ሁሉ እኛም ከዚህ ከስቱዲዮ እናመሰግናለን። በነገራችን ላይ ባለፈው ሳምንት ማብቂያ ላይ የሰብአዊ መብቶች ኮሚሽን የተባበሩት መንግስታት ድርጅት ማለት ነው። ኤርትራን በሚመለከት አውጥቶ በነበረው ሪፖርት ላይ የተጠናቀረው ዘገባ በዌብሳይታችን ወጥቷል። በቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ከዛ ዘገባ ጋር ተያይዞ የነበረው ፎቶግራፍ አሉላ፣ አንዳንድ ተመልካቾች አንዳንድ አድማጮቻችን እና ዌብሳይቱን ያዩት ቅሬታ ቅሬታ ደርሶ ነበር። አሁን እንደውም ያንን ፎቶግራፍ ሞንታዥ በሚባል ጥበብ እኛ እንደሰራ ነው አስመስለው ሀሳባቸውን የሰጡም ቅሬታቸውን የገለጹ ሰዎች አሉ። ይሄ ፎቶግራፍ የተወሰደው በሮይተርስ ነው። እኛ ከራሳችን ከቪኦኤ የፎቶግራፍ ክምችት እና የፎቶግራፍ አቅርቦት በተጨማሪ ከተለያዩ ምንጮችም እንወስዳለን፣ ሕጋዊ የንግድ ግንኙነት ካለን ጋር እንደ ሮይተርስ፣ አሶሽየትድ ፕሬስ፣ አዣንስ ፍራንስ ፕሬስ ከመሳሰሉት ጋር ማለት ነው እና በቅርቡ በሰብአዊ መብቶች ጉዳይ ላይ ተዘጋጅቶ በነበረ መድረክ ላይ ክቡር ፕሬዚደንቱ ተገኝተው ከነበረበት መድረክ ላይ ሮይተርስ የወሰደው ፎቶግራፍ ነው የወጣው። ለማንኛውም የአድማጮቻችንን የተመልካቾቻችንን ቅሬታ፣ ስንትም ሰው ቢሆን ማለት ነው ቅሬታውን ያሰማው፣ ከልብ እናከብራለን፣ ምላሽ እንሰጣለን። ፎቶግራፉን አንስተናል፣ ቅር ካላቸው በሌላ ተተክቷል። ለማንኛውም ፎቶግራፉ ምንም አይነት የሞንታዥ ወይም የአርጦት ስራ የተሰራበት በዚህ በአሜሪካ ድምጽ የተሰራ ነገር አለመኖሩን ድም አይደለም፣ በሮይተርስ ነው የተወሰደው። ሌሎችም መገናኛ ብዙሀን ተጠቅመውበታል ከአሜሪካ ድምጽ ውጭ። ይህንን ነው ወደ ተከታዩ ዝግጅታችን እናልፋለን። አፍሪካ ነክ ርዕሶች ነው አሚሶም በሚል የምጻረ ቃል አጠራር የሚታወቀው በሶማሊያ የተሰማራው የአፍሪካ ህብረት ጦር ሰራዊት አገሪቱ ውስጥ እየተንቀሳቀሰ ባለው ጽንፈኛ የህውከት ቡድን አልሻባብ ላይ ከፍተኛ ጉዳት በማድረስ ይቆጣጠራቸው ከነበሩ ዋና ዋና ከተሞች ከሞላ ጎደል በሙሉ እንዲወጣ ማድረጉ ተዘግበዋል። የሶማሊኛ ክፍል ባልደረባችን ሀሩ ማሩፍ ያጠናቀረውን ዘገባ አዳነች ፍሳዬ ለአፍሪቃ ነክ ርዕሶች ዝግጅቷ እንዲህ ያጠናቅረዋለች። አልሸባብ ታዲያ ባለፈው ሳምንት አርብ የራሱን ምላሽ ሰጥቷል። ከሦስት ክልሎች የተሰባሰቡ የአልሸባብ አማጽያን ሊጎ በተባለችው አነስተኛ ከተማ በሚገኘው የአሚሶም ሰፈር ላይ ተገናኝተው የተቀናበረ ጥቃት ከፈቱ። አንድ አጥፍቶ ጠፊ በፈንጂ የተሞላች መኪናን በሰፈሩ በር ላይ አፈነዳ። ከዚያም በብዙ መቶዎች የሚቆጠሩ የአልሸባብ ተዋጊዎች በአፍሪቃ ህብረት የሰላም ጥበቃ ሰፈር ላይ ወረራ አካሂደው አንድ መቶ ሀያ የሚሆኑትን የቡሩንዲ ወታደሮችን አጥለቀለቁ። የሊጎ ወረዳ ኮሚሽነር ስለ ወረራው ሲናገሩ ወራሪዎቹ አንድ ሺ አምስት መቶ ይሆናሉ ብለዋል። ሌሎች ደግሞ አምስት መቶ ነበሩ ይላሉ። ያም ሆነ ይህ በአሚሶም ሰፈር ለነበሩት አንድ መቶ ሀያ ወታደሮች እጅግ ብዙ መሆናቸው ግልጽ ነው። ከአምሳ በላይ የሚሆኑ የቡሩንዲ ወታደሮች በተከፈተባቸው ጥቃት ተገለዋል። ኢሻክና ሌሎች የአካባቢው ባለሥልጣኖች ከጥቃቱ አምልጧል። ምክትላቸው ግን በጽንፈኞቹ አማጺያን ተይዘው አንገታቸው ተቀልቷል። ተንታኞች እንደሚሉት አልሸባብ ያደረሰው ጥቃት የአፍሪካ ህብረት ሰላም ጠባቂ ኃይሎችና የሶማሊያ ብሔራዊ ኃይሎች ድክመትን ያሳያል። ሁሉም ኃይሎች ተባብረው በአልሸባብ ላይ ውጊያ እንደሚያካሂዱ የሚታወቅ ነው። ካሉት ችግሮች መካከል የሄሊኮፕተሮችና የሰው ኃይል እጥረት ይገኙባቸዋል። በአሚሶም ክፍሎች ውስጥም የማስተባበር ችግር እንዳለ ታውቋል። ዋሽንግተን ዲሲ በሚገኘው ጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ጉዳዩ ትምህርት ተባባሪ ፕሮፌሰር ፖል ዲ ዊሊያምስ በአሁኑ ወቅት የአፍሪቃ ህብረት የሶማሊያ ተልእኮ ታሪክ እየጻፉ ሲሆን አሚሶም የሰው ኃይል እጥረት እንዳለበት አስረድተዋል። 220 የሚሆኑ ወታደሮች መላይ ሀገሪቱ ደቡብ ምዕራብ ክፍልን ለመቆጣጠር በቂ አይደሉም ይላሉ። የቁጥር ቁጥር ማንስ ብቻ ሳይሆን በተወሰኑ ቦታዎች ላይ በፍጥነት ደርሰው ውጊያ የመክፈት አቅማቸውም አጠያያቂ እንደሆነ ዊሊያምስ ገልጸዋል። የአፍሪካ ህብረት ሰላም ጠባቂ ኃይል ሌሎች ሰላም ጠባቂ ኃይሎች ያላቸውን ያህል ወሳኝ ወታደራዊ አየር ኃይልና ፈጥኖ ድራሽ ክፍል የላቸውም። የአልሸባብ አማጽያን ሊጎ ላይ ጥቃት በከፈቱበት ወቅት የአፍሪካ ህብረት ወታደሮች በቦታው ለመድረስ አርባ ስምንት ሰዓታት ወሰደባቸው። በእርግጥ የአልሸባብ አማጽያን በቦታው ለመድረስ የሚሞክሩ የአሚሶም ኃይሎችን አድፍጠው ለመምታት በየመንገዶቹ ይጠብቁ እንደነበር ታውቋል። አንድ ስማቸው እንዲገለጽ ያልፈለጉ የሶማሊያ ባለሥልጣን የኡጋንዳ ወታደሮች ከሊጎ 30 ኪሎ ሜትር በሚርቅ አይሮፕላን ማረፊያ ላይ ተመድበው እንደነበረ፣ የኢትዮጵያ ወታደሮች ደግሞ በ70 ኪሎ ሜትር ርቀት እንደነበሩ ተናግረዋል። የኡጋንዳ ወታደሮች ሊጎ ሲደርሱ ታዲያ የአልሸባብ አማጽያን የሰዎቻቸውን ህይወትና መሳሪያዎችን ለማትረፍ ሲሉ ወደ ጫካው ሸሹ። ይህ ራሱ አሚሶም የሚገጥመው ሌላ ችግርን ያመለክታል። አልሸባብን ገጠር ድረስ ተከታትለው ሊያሳደዱ የሚችሉበት ሁኔታ አለመኖሩ ነው። ረዳት ፕሮፌሰር ዊሊያምስ እንደሚሉት ካለፉት አመታት ወዲህ የአፍሪካ ህብረትና የሶማሊያ ወታደሮች የአልሸባብ አማጺያንን ይቆጣጠሯቸው ከነበሩት ከተማዎች እያሳደዱ ሲያስወጧቸው የአልሸባብ ኃይሎች በአብዛኛው ሳይነኩ እንደወጡ ያስገነዝባሉ። የአፍሪካ ህብረት ኃይሎች የአልሸባብን ዋና ዋና ተዋጊ ኃይሎችን ቦታ ከማስለቀቅ አልፎ ሊያጠፏቸው እንዳልቻለ ዊልያምስ ጠቁመዋል። ለዚህ ምክንያቶች የሆኑትም የአልሸባብ ንብረቶችን ለማጥፋት የሚችል የአየር ኃይል ክፍል ስለሌላቸውና የአልሸባብ አማጺያን የአሚሶም ኃይል ሲገጥማቸው ከመዋጋት ይልቅ ማፈግፈጉን ስለሚመርጡ እንደሆነ ዊልያምስ ገልጸዋል። ስማቸውን እንዲገለጽ ያልፈልጉ አንድ የአፍሪካ ህብረት የሰላም ጥበቃ ኃይል አዛዥ ለቡሩንዲ ወታደሮች ፈጥኖ በመድረስ ተጨማሪ ኃይል ለመላክ አለመቻሉ ለአፍሪቃ ህብረት ኃይሎች አሳፋሪ ነው ብለዋል። በቡሩንዲ ኃይሎች ላይ የደረሰው አይነት ሁኔታ ሲፈጠር ተጨማሪ ኃይል ለመላክና ለሌሎች አስፈላጊ እንቅስቃሴዎች የአየር ኃይል ያስፈልጋል። የሞቱትንና የቆሰሉትን ከአንድ ከተማ ወደ ሌላ በየብስ ማጓጓዝ ከባድ በመሆኑ የግድ የአየር ኃይል ያስፈልጋል ሲሉም አንድ የአሚሶም አዛዥ አስገንዝበዋል። በአፍሪካ ሰላም ጠባቂ ኃይል በተጠቃለሉ ስድስት ክልላዊ ክፍሎች መካከልም የማቀነጃጀት ችግር እንዳለ ወታደራዊ አዛዥ ሳይጠቅሱ አላለፉም። አንዳንዶቹ ወታደራዊ አዛዦች ከአፍሪካ ሰላም ጥበቃ እዝ ትእዛዝ መቀበሉን ትተው ከአገራቸው መመሪያ ማግኘት እንደሚፈልጉ ገልጸዋል። በሊጎ እንዲህ አይነት ጥቃት በደረሰበት ወቅት እንኳ ፈጣን ኃይል በመላክ እርስ በርስ ለመረዳዳት የሚያስችል እቅድ እንኳ እንዳልነበረ ወታደራዊው አዛዥ አስገንዝበዋል። በአሁኑ ወቅት በአፍሪቃ ህብረት የሰላም ተልእኮ ውስጥ የተካተቱት ኃይሎች የኢትዮጵያ የኡጋንዳ የቡሩንዲ የጅቡቲ የሴራሊዮንና የኬንያ ይገኙባቸዋል የእያንዳንዳቸው ሀገሮች ወታደራዊ ክፍሎች የየራሳቸው አዛዥ አላቸው በንድፈ ሀሳብ ደረጃ የእነዚህ ወታደራዊ አዛዦች የበላይ አዛዥ የአፍሪቃ ህብረት ሰላም ተልእኮ ኃላፊ መሆን ይኖርባቸዋል ዊሊያምስ እንደሚሉት ግን ወታደራዊ እዞቹ አብረው የመስራት ችግር አለባቸው። በወታደራዊ እንቅስቃሴ ደረጃም ቢሆን የአሚሶም ወታደራዊ አዛዦች የተለያዩት ንዑሳን እዞችን ለመቆጣጠርና ለማስተባበር የሚቸገሩበትና የጠበቀ ማዕከላዊነት የሌለው ተልእኮ ነው። ስድስቱ የየራሳቸው ብሔራዊ እዝ ያላቸው ክፍሎች በየዘርፋቸው ፍላጎት መሠረት እንደሚመሩ የሰላም ጥበቃ አካል የሆኑት የቡሩንዲ ወታደሮች በሊጎ የገጠማቸው ተሞክሮ ከዚህ አንጻር መታየት እንዳለበት ዊልያምስ አስገንዝበዋል። ሌላው አብይ ተግዳሮት ደግሞ የሶማሊያ ወታደሮች ኃላፊነቱን ከአፍሪካ ሰላም ጥበቃ ተልእኮ ተረክበው ለመንቀሳቀስ ዝግጁ አለመሆን ነው። ቢያንስ ከአልሸባብ ነጻ የተደረጉትን ግዛቶች መጠበቅ እንኳ አለመቻላቸው ነው ሲሉ ዊልያምስ አስረድተዋል። የሶማሊያ መንግሥት እስከ 28 ሺህ የሚሆኑ የሶማሊያ ወታደሮችን ማሰልጠንና ማስታጠቅ ይፈልጋል። ሆኖም ሁሉም ዝግጁ አይደሉም ሲሉም አስረድተዋል መጀመሪያ ላይ የአፍሪቃ ህብረት የሰላም ጥበቃ ኃይሎችን ለመመደብ ሲታቀድ የሶማሊያ ብሔራዊ ሰራዊት በአልሸባብ ላይ በሚካሄደው ውጊያ በፍጥነት የፋና ወጊነትን ቦታ እንዲይዝ ነበር የተጠበቀው። ሆኖም እንደዛ አልሆነም ብለዋል ዊሊያምስ። ይህ ኃላፊነት በቂ ወታደሮች በሌሉት አሚሶም ላይ እንደወደቀና በሰፊ ቦታዎች ተዘርግቶ ብዙውን ጊዜውን የሚያሳልፈው ቦታዎችንና የተልዕኮ ትጥቅና ስንቅ የሚጓጓዙባቸውን መስመሮች በመጠበቅ ላይ እንደሆነ፣ ይህ ሁኔታም ለአልሸባብ እንዳመቸ ዋሽንግተን ዲሲ በሚገኘው ጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ጉዳዮች ትምህርት ተባባሪ ፕሮፌሰር ፖል ዲ ዊልያምስ አስረድተዋል። በአልሸባብ ላይ አዲስ የጥቃት ዙር ይካሄዳል እየተባለ ቢሆንም ወታደራዊ አዛዦቹ አየር ኃይል ካልተጨመረበት በስተቀር እንዲህ አይነቱ ተልእኮ አሚሶምንና የሶማሊያ መንግስትን አጨናንቆ ሊያዳክም ይችላል የሚል እምነት እንዳላቸው ታውቋል። አድማጮች፣ ሶማሊያ ውስጥ ስላለው የአፍሪቃ ህብረት የሰላም ጥበቃ ተልእኮ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። አዳነች፣ እናመሰግናለን። ዝግጅታችን ወደ መጠናቀቁ ነው። ቀስ ቀስ እያለ ወደ አራት ሰዓት እየተጠጋን ነው ያለ ነው። አሁን ለአራት ሰዓት አስር ጉዳይ አካባቢ ሰባት ደቂቃ ጉዳይ አካባቢ ነው። ሙዚቃን ጋብዛሉ ላዜጋ ግሩም ይመስለኛል። ብዙ ዜና ዘገባዎች፣ ቅንብሮች ናቸው የቀረቡትና እዚህ ግድም ፈታ እንዲሉ አድማጮቻችንም ሙዚቃው የጀመረ ይመስላል። የንጉሱ ምርጫ ጌታቸው ካሳ ኢኔ ወድ ሻለ ታግዘው ያሰብ ይመስላል ትንሽ ድምፅን ከፍ አድርጋ ከእውነተኛ ስሜ i deo aidelam aidelam Get a to the time. ጌታቸው ካሳን ለድንቅ ጣዕመ ዜማው ለማይነጥፈው እናመሰግናለን። አሁን ከመሰነባበታችን በፊት አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ዶላር ዛሬ 20 ብር ከ68 ሳንቲም ተመንዝሯል። የመሸጫው ዋጋ 20 ብር ከ68፣ የመግዣው 20 ብር ከ78 ሳንቲም ነው። ዩሮ 22 ብር ከ90 ነው። ፓውንድ 32 ብር ከ31 ሳንቲም ነው። አዲስ አበባ ነገ ከፊል ደመናማ ትሆናለች ነው የሚባለው። ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴልሸስ ይሆናል። ታሪክን ስንቃኝ ፈረንሳዊው የኬሚስትሪና ማይክሮባዮሎጂ ጠቢብ ሉዊስ ፓስተር በልማድ የውሻ በሽታ እየተባለ ለሚጠራው ህመም አምጪ ረቂቅ ተውሳክ ሬቢስ ክትባት ያገኘው በዛሬው እለት የዛሬ 138 ዓመት በ1877 ነበረ። የካላሽኒኮቫ የሚባለው ብረት አለምን ያተራምሳል ዛሬ ኤኬ47 ይባላል ተገልጿል። ካላሽኒኮቫ የተሰራው በ1939 ዓ ም ልክ በዛሬው ዕለት ነው። የተሰየመው በፈጣሪው ሚካኤል ካላሽኒኮቭ ስም ነው። 47 የመጣው ጠመንጃው ከተሰራበት የአውሮፓውያኑ ዓ ም 47 ነው። አጥፊው ካላሽኒኮቫ። ክቡራትና ክቡራን አድማጮች በነገው ምሽት ዝግጅታችን በኢትዮጵያ የኮንጎ ዲሞክራሲያዊት ሪፐብሊክ ሰራተኞች ለብዙ ዓመታት ያልተከፈላቸውን ደሞዝና የአገልግሎት ክፍያ አስመልክቶ የተጠናቀረ ዘገባ ይቀርባል። አሁን የማጠቃለያ ዜና አሉላ ያሰማናል። የተባበሩት መንግስታት ድርጅት በኢትዮጵያ ታስረው የሚገኙት የብሪታንያ ዜግነት ያላቸው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ በፍጥነት እንዲለቀቁ ጠየቀ። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለሙያዎች የኢትዮጵያ መንግስት የሞት ፍርደኛ የሆኑትን አቶ አንዳርጋቸውን በፍጥነት ፈቶና ከአሳም ሰጥቶ ወደ ሀገራቸው ለንደን ይላክ ሲል ነው የመከረው። ምዕራብ ኢኳቶሪያል በተባለው የደቡብ ሱዳን ክፍለ ግዛት ማሪዲ ወረዳ በንግድ ስራ ላይ የተሰማሩ ሶስት ኤርትራውያን መገደላቸውን የአገሪቱ ባለስልጣናት አስታወቁ። ገዳዮቹን አድነው ለመያዝ ፍለጋ ላይ መሆናቸውንም ባለስልጣናቱ ጨምረው ገልጠዋል። ግሪክ ዛሬም ከአለም አቀፍ አበዳሪዎቿ ጋር በያዘችው ድርድር ከአንዳች አዲስ ስምምነት ላይ ለመድረስ አልተቃረበችም። ጠቅላይ ሚኒስትር አሌክሲስ ሲፓሪስ ነገ ማክሰኞ ለአውሮፓ ህብረት መሪዎች ጉባኤ አዲስ ሀሳብ ለማቅረብ ተዘጋጅቻለሁ አሉ። ጠቅላይ ሚኒስትሩ፣ በግሪክ መንግስት ላይ ጠበቅ ያለ ተጨማሪ የበጀት ቁጠባ እርምጃ እንዲወሰድ የተያዘው ግፊት ከምትመራው ዋነኛዋ ተሟጋች ከጀርመኗ ቻንስለር አንጌላ ምርክል ጋር በስልክ መነጋገራቸውን አስታውቀዋል። በሌላ የግሪክ ዜና ጠቅላይ ሚኒስትሩ ተጨማሪ ቁጠባ እርምጃዎችን ከወሰዳችሁ ብድሩን የምትከፍሉበት ገንዘብ እንስጣቸው የሚለውን የአበዳሪዎች ጥያቄ እንደማይቀበል ስድሳ አንድ ከመቶ ግሪካዊ የሰጠውን ያልቀበልን ድምፅ ተከትሎ አሁን ወደ ረድሩ ለመመለስ ዝግጁ ነኝ ሲሉ አስታወቁ። አድማጮች ሰዓቱ ያለም ዜና ነ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሺያኑ አልሳንቶስ በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተ በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። የትግርኛ ስርጭት አሁን ይቀጥላል። በእኛ በኩል ሰላም ቆያችሁ። እናመሰግናለን። ሰላም።